voice of America ተከታዩ ቅንብር በማርቲን ሉተር ኪንግ ሕይወት ቅርስና ውርስ ላይ የሚያተኩር ዝግጅት ነው። ዶክተር ህዝቅኤል ገቢሳ በሚቺጋን ክፍለ ሀገር የኬተሪንግ ዩኒቨርሲቲ የታሪክና የአፍሪካ ጥናቶች መምህር፣ የዶክተር ማርቲን ሉተር ኪንግን የትግል ዘዴ እንዲገመግሙ ጋብዘናቸዋል። ትዝታ በላቸው አነጋግራቸዋለች። በእኔ ግምት በእኔ አስተያየት የአሜሪካን ዲሞክራሲ ሙሉ የተሟላ እንዲሆን ነው ያደረጉት። ምክንያቱም በጥቁሮችም ሴቶችም፣ ንብረት የሌላቸው ነጮችም አሜሪካን በሚመሰረትበት ጊዜ የአሜሪካ ዲሞክራሲ ውስጥ ተሳታፊ አልነበሩም። ድምጽ በመስጠትም ይሁን በመንግስት አስተዳደር ውስጥ ተሳታፊ ለመሆንም የሚያስችል ነገር አልነበራቸውም። እነዚህ ሁሉ በ አሜሪካን ታሪክ ውስጥ በየጊዜው ነው ተሳታፊ የሆኑ። የአሜሪካ ዲሞክራሲ እንደ ታለመለት ትልቅ ዲሞክራሲ እንዲሆን በየጊዜው ነው እየተሟላ የመጣው። የመጨረሻዎቹ እንግዲህ ጥቁሮች ነበሩ። የሀገሩ አስር ፐርሰንት ድረስ የሚሆኑ ህዝቦች፣ በሀገሩ ከተጀመረ ጊዜ ጀምሮ የኖሩ ህዝቦች በቆዳቸው ቀለም ምክንያት ብቻ ዴሞክራሲ ውስጥ ተሳታፊ ስላልነበሩ በኢኮኖሚያዊ ይሁን በማህበረሰባዊ ይሁን በባህላዊ ይሁን ተሳትፏቸው ያነሰ ነበረ። በማርቲን ሉተር ኪንግ የዚህ የሰላማዊ ኃይል ትግል ምክንያት ጥቁሮች በፖለቲካ ውስጥ ተሳታፊ፣ በሌላውም ነገር ውስጥ ሙሉ ተሳታፊ ሊሆኑን ስላደረጉ በአንድ ቃል እንግዲህ የአሜሪካ ዲሞክራሲ የተሟላ ሁሉን አቀፍ ዲሞክራሲ፣ በተሻለ መንገድ ህዝቡን የሚያሳትፍ ዲሞክራሲ እንዲሆን አስተዋጽኦ አድርገዋል ብዬ ነው የማምነው። ዶክተር ስቄል፣ እንግዲህ የዶክተር ማርቲን ሉተር ኪንግ የትግል ዘዴ ፍጹም ሰላማዊ የነበረ ነው። ከቅርብ ወራት በፊት አሜሪካ ውስጥ የተካሄዱትን ተቃውሞ ሰልፎች አይተዋል ለምሳሌ በፈርግሰን ሚዙሪ ማይክል ብራውን የተባለ ወጣት በፖሊስ ሲገደል፣ እንዲሁም ኤሪክ ጋርነር ኒውዮርክ ከተማ ውስጥ እንደዚሁ ታንቆ በፖሊሶች ሲገደል፣ በሌላም ቦታ ጥቁሮች አላግባብ ይገደላሉ በማለት ታላቅ ተቃውሞ ሰልፍ በመላ አገሪቱ ተካሂዷል። ነገር ግን ፍጹም ሰላማዊ አልነበረም። የተካሄደው ተቃውሞ ተቃውሞና ማርቲን ሉተር ኪንግ በህይወት ቢኖሩ ኖሮ ምን ይሉ ይሆን እንዳልሽው እንጂ ሙሉ እምነት የነበራቸው በህብረተሰብ ውስጥ ያለ በማህበረሰብ ውስጥ ያለን ቅራኔ ለማስወገድ ይጠቅማል፣ ግብም ለማስመታት የበለጠ ተስፋ ያለው የትግል ዘዴ ነው ብለው የሚያምሩበት ይሄ የሰላማዊ ኃይል ነው እኔ ብዬ የምለው የሰላማዊ ኃይል ትግል ማድረግ ነው። ስለዚህ በአሁኑም ቦታ ቢሆን በህብረተሰብ ውስጥ ያለ ቅራኔ በሚኖርበት ጊዜ ማርቲን ሉተር ኪንግ ቢኖሩ ምንም የመሳሪያ ኃይልን ወይም የፖሊስ ወይም የመንግስትን ኃይል በህዝብ ላይ ተጠቃሚ እንዲሆን ምክንያት የሚሆኑ ነገሮች እንዲሆኑ አይፈቅዱም ነበረ። አንደኛ ጉዳት ያደርሳል ያለውን ጉዳት ማስወገድ ሳይሆን አሁንም ጉዳት የሚያደርስ ነገር ይሆናል። መንግስት ሀይልን ቢጠቀም፣ መሳሪያ ሀይልን ቢጠቀም አሁን ባሉ ሰዎች ላይ ጉዳት ያደርሳል። ይሄ ደግሞ ጥቅም የለውም፣ ጉዳት አሁኑ ማድረስ። ሁለተኛ ነገር ማርቴን ሉተር ኪንግ ከብዙ ቦታ በጊዜያቸው ከነበሩ ሰዎች ይሁን ከታሪክ ባጠኑትና በተመለከቱት መሰረት ለአንድ ማህበረሰብ ውስጥ ላለ ቅራኔ ዘላቂ የሆነ መፍትሄ ይሰጣል ብለው ሙሉ ለሙሉ የሚያምኑበት ይሄ የሰላማዊ ሀይል ትግል ስለሆነ ተስፋ የሚሰጠውን ውጤት ሊያመጣ የሚችለውን መንገድ ያንን የትግል ታክቲክ እንዲጠቀሙ አመክረው እንደሚገልጹ ነው እኔ የምገምተው። የሞራል በላይነትን የስብዕናንና የሞራል በላይነትን ያስገኛል። ለትግልም ደግሞ ሌሎች እንዲተባበሩ ያደርጋል የሚል እምነት ነበራቸው። በዚህ ላይ አስተያየቱ እውነት ነው። ቀድሞ በአስራ ዘጠኝ መቶ ስልሳዎች ውስጥ በተደረገው ትግል ውስጥም አንድ ማርቲን ሉተር ኪንግ ያምኑ የነበረው ይሄ ትግል የጥቁሮች ህዝቦች ትግል ብቻ ነው ተብሎ ለዓለም ሁሉ ቢቀርብ ማለትም ጥቁሮች ብቻ ናቸው በዚህ የተጨቀኑት፣ ስለዚህ መፍትሄው ጥቅም የሚሰጠው ጥቁር ህዝቦች ብቻ ነው ቢባል የዓለም ህዝብ እንደዚህ ያለውን ነገር ሊያየው አይችልም። ስለዚህ ነጮችም የተሳተፉ መሆን አለባቸው። ምክንያቱም አገሪቱ የተሻለ አገር ልትሆን የምትችለው ፍትህ አልባነት የፍትህ በአንድ ቦታ መጥፋት በሁሉም ቦታ የጠፋ ፍትህ እንደሆነ አውቀው ነጮችም ደግፈው ሲነሱ ነው ውጤቱ ማህበረሰባዊ ቅራኔ መፈታት የሚጠቅመው ለአንድ የህብረተሰብ ክፍል ብቻ ሳይሆን ለመላው አገሪቱ፣ ለመላው ዴሞክራሲ የሚጠቅም ነገር ነው። በዚህ ነገር ላይ ህዝብን ለማነሳሳት አገሪቱ የተነሳችበት የእኩልነት ጥያቄ ለማህበረሰቡ አንዱ ወገን ካልደረሰ ለሌላው ሁሉ እንዳልደረሰ ታውቆ ጥቁሮቹን ነጮችም ደግፈው ለአንድ ዓላማ ሲነሱ ብቻ ነው ብለው በዛን ጊዜም ይናገሩ ነበረ ይህ በሀገር ውስጥ የሞራል ጥያቄ ከፍ አድርገው በማንሳት ለአንድ ወገን ብቻ ሳይሆን ለስብእና ለህዝብ ለዓለም ሁሉ የሞራል የበላይነትን ማሳየት ትክክለኛና ውጤት ያለው ትግል ያስመጣል ብለው ያምኑ ነበር እሺ በመጨረሻ ዶክተር እስቅኤል ገቢሳ ዛሬ እንግዲህ ተያይዞ የሚታሰበው ይሄ ሰልማ ውስጥ የተካሄደው እልቂት ነው አለባማ ክፍለ ግዛት ሰልማ ውስጥ ጥቁሮች ለመምረጥ መብታቸው በዶክተር ማርቲን ሉተር ኪንግ መሪነት ተሰልፈው ብዙ ጥቁሮች የተሰዉበት እንዲያውም ብላዲ ሰንዴ ወይንም የብዙዎች ደም የፈሰሰበት እሁድ ተብሎ የሚታወስ ነው። የመምረጥ የመመረጥ መብት ፋይዳው ምንድን ነው? ለአንድ ህዝብ ይሄ ህይወት የተከፈለበት የትግል ዘዴ፣ የትግል ታክቲክ፣ ሰላማዊ የትግል ኃይል ጨቋኞች ባሉበት ላይ ቦታ የለውም። የህዝብን መሰረታዊ የስብዕና የግል አክብሮትና የራስን እድል በራስ የመወሰን መብቶችን የሚጋፉ ስርዓቶች ባሉበት ቦታ ላይ እነዚህ ሲገፈፉ የሰው ስብዕና ራሱ ተገፈፈ ማለት ስለሆነ ይሄንን ነገር ለማስወገድ ትግል ተደርገዋል። በዓለም ታሪክ ውስጥ አንዳንዶቹ ከግብ ደርሰዋል፣ አንዳንዶቹ ከግብ አልደረሱም። ነገር ግን አይሞቱም ትግሎቹ አይሞቱም ስለማይሞቱ ብዙ ጊዜ ውጤት አሳይተዋል አሁን በቅርብ ጊዜ በሁለት ሺ አምስት ላይ ፍሪደም ሀውስ ባለፉት ሰላሳ ሶስት አመታት ውስጥ ከተደረጉት ትግሎች ውስጥ ከስልሳ ሰባቶቹ ሀምሳዎቹ በሰላማዊ ትግል በሰላማዊ ሀይል ትግል መሰረት የመጡ ውጤቶች ናቸው ነው እንግዲህ ጥያቄው ምንድን ነው ለእኔ ለእኔ ያቀረብሽው ይሄ ታዲያ ለአገር የሚጠቅመው ምንድን ነው ህዝብ ያልደገፈው ድጋፉን ሙሉ በሙሉ ያልሰጠው ምን ጊዜ ሊቆይ አይችልም። ይሄ ለዘመናት የፖለቲካ ቴዎሪስቶች የተናገሩት ነገር ነው። አንድ መንግስት ዘላቂ የቆየና የተረጋጋ መንግስት ለራሱም ለመቆየት፣ ለህዝቡም ጥቅም ለማስገኘት የሚችለው የህዝብ ተሳትፎ ያለበት መንግስት ሲሆን ነው። የህዝብ ተሳትፎ ማለት በብት ብዙ መንገድ ሊገለጥ ይችላል። እኛ የምናውቀው በዘመን በአሁን ዘመን ተሰርቶበት ያለው ዴሞክራሲ ነው። ስለዚህ ዴሞክራሲ ማለት ህዝብ የፈለገው ህዝብ ድጋፉን የሰጠው መንግስት ማለት ነው። እንዲህ አይነት መንግስት በእኔ ግምት ዘላቂነት አለው። የተረጋጋ ነው። ለመቆየት የሚችል ነው። ለህዝብና ለአገር የሚጠቅሙ ነገሮችንም ለመስራት ሰላምን የሚያሰፍን መንግስት ስለሆነ፣ በኢኮኖሚ ለማደግ በባህል ለማደግ በዓለም ታዋቂነትን ለማግኘት ለህዝብ የተሻለ ኑሮን ለማምጣት የተሻለ ታሪክን ለማቆየት የሚጠቅም ነገር ነው ድምጽ በመስጠት የሚደረገው ተሳትፎ መንግስትን የማያስፈልግ ከሆነ ለማስወገድ የሚጠቅም መንግስት ከሆነ ደግሞ ለማጠንከር ስለሚረዳ በጣም አስፈላጊ ነገር ይሆናል ብዬ ነው የማስበው ነኝ እሺ ዶክተር እዝቅኤል ገቢሳ በሚችገን ኬተሪንግ ዩኒቨርሲቲ የታሪክና የአፍሪካ ጥናት ፕሮፌሰር አመሰግናለሁ ስለ ጊዜው Happy birthday.